ላለፈው ግማሽ ምዕተ ዓመት ያህል ኢትዮጵያውያን በተለያየ ጊዜ የሀገራቸውን ስርዓት በመቃወም አሊያም ግጭትና ጦርነትን ሽሽት ወደ ጎረቤት ሀገራት ሸሽተዋል። በዋናነት ኢትዮጵያውያን ስደተኞችን በመቀበል የምትታወቀው ሀገር ሱዳን ስትሆን አሁንም ድረስ ለኢትዮጵያውያን ስደተኞች በሯን ክፍት አድርጋለች። ከሰላሳና ከአርባ ዓመታት በፊት ወደ ሱዳን ሸሽተው በተለያየ ምክንያት እዛም ለመቅረት የተገደዱ ስደተኞች የወለዷቸው ልጆች ታዲያ በሱዳን አድገው የሁለት ሀገር ው በመሆን እንደ ስደተኛ መብታቸው ተከብሮ ሰርቶ ለመብላት የዜግነት ጥያቄ እንዲከበርላቸው የኢትዮጵያውያን ወጣቶች የስደተኞች ማህበር በሱዳን የሚል በመመስረት ጥያቄያቸውን ማቅረብ ከጀመሩ ሰነባብተዋል። እነዚህ ወጣቶች ከስድስት ሳምንታት ወዲህ ከትግራይ ክልል ወደ ሱዳን ለገቡ ኢትዮጵያውያን ስደተኞችም የአስቸኳይ ጊዜ የሰብአዊ ድጋፍ ለመለገስ የድጋፍ ማሰባሰቢያ ካዘጋጁ በኋላ ወደ ካሳላ ካምፕ አቅንተው እንደነበረ ተሾመ ኪሮስ ይገልጻል። የተፈጠረው ጦርነት ትንሽ የእኛን ጉዳይ ወደ ኋላ ቆጥተን እስኪ እዛ ያሉት የተራቦት ወንድሞቻችን እንደረስ በሚለው ተነሳሳን። እያንዳንዱ ሰው ምንም አይነት የፖለቲካል ነክ ያልሆነ ስራ ነው የምንሰራው። ሰዎቹን ለ እያሰባሰብን በልብስም ሆነ ቤት ለቤት ማለት ነው። ህብረተሰቡን ከሱዳኑም ከአንዳንድ ኤርትራውያን ዘዱ የሚመልቁ ጋደኞች አገዝና በነበሩ ወደ ሀሻባ የሚባለው የስደተኞች ካምፕ ላይ ደርሰን ያው ለወገኑ ደርሰናል። ያው ልብስም ሆነ የሴትም የህፃንም የወንድም ማለት ነው የምግብ አይነት ልክ እንደ ዱቄት፣ ዘይት፣ ሳሙና ኮሮና ምናምን ይሄንን ይዘን ማንኛውም ሰው ህብረተሰቡ ነው የሚሰጠን። እኛ ለእያንዳንዱ ሰው በተቻለ መጠን ያው ዛህዳን ራሳችንን ያከፋፈል ነው። ህዝቡ በጣም በችግር ላይ ስላለ ኮንትሮል ማድረግ አልቻለም። ለሁሉም ባይደርስም ያስፈልጋቸዋል ለምንለው ሰዎች በከፊሉ ተሾመ፣ በሀሸባት ያዩት የስደተኞች አኗኗር እጅግ አሰቃቂ መሆኑንም ነው የምናገረው ቦታው በጣም ሀርድ ነው፣ ጫካ ነው። ጫካ ሆኖ ግን ቤቱ ኤሌክትሪክ የለውም፣ ላዩ ላይ እየፈረሰ ነው። እንትን አዳዳጡ እንትን አይደለም፣ ኮንፈርተብል አይደለም። ማጠቃላይ ሌላው ወይም የታመመችን እየዞርን የተቻለ መጠን ደርተናል። የዛን ጊዜ እኛ በገባንበት እዛ የተወለን ልጅ አይተናል፣ አገምተናል። በሄድንበት ጊዜ ወርልትድ ፕሮግራም እና ቀይ መስፈር ነው የሚባለው እነሱን እዛው አገኝተናቸዋል። በተሻለ መጠን ከእነሱ ጋር እንዲስከፍ አድርግ የነበር ነ ወሪዎች ፕሮግራም ማሽላ አቅርቦ ነበር። እና ጥሬ ነው የተፈጫ አይደለም የቀረቡት። እንግዲህ ያስደተኛው እዛ የወጣው ያለው ሰው ሁሉ እንዳለ ሊቆረጥመው ካለ ነው በስተቀር ጋገሮም የበላበትን ቻንስ የለውም እና ይነካሻል ቅድሚያ ለእናቶችና ለአዛውንቶች አድርገው የተሻላቸውን ያክል መርዳታቸውን የሚናገረው ተሾመ በኡምራ ኩባ ያለው ችግር ደግሞ ከዚህ የባሰ መሆኑን በመስማታቸው ቀጣይ ጉዟቸውን ወደዛ ለማድረግ ማቀዳቸውን ነው የሚያስረዱ። በጣም የዛን ጊዜ ቢያንስ ከአስር ወደ አስራ አንድ ሺ ስደተኞች ነበሩና እነሱን በርትናል ማለት አልችልም። አብረውን የሄዱ ሰዎች ተጨማሪ ሶስት መኪናዎች ተላላቅ ጭነው ሄደዋል። እሱም ለእያንዳንዱ ፓምፕ ላይ አንዳንድ መኪና ለመስጠት እኛ ደግሞ አሁን በዚህ ሳምንት ቢያንስ የሚመጣው ሀሙስ ለመድረስ ወደ ባኮባ ለመራ ታያለን። ጓደኞቻችን ሄደው ነበርና የምናውቃቸው። አምራኮባ ላይ ደግሞ ያለው በጣም ልብ የሚነካ ነገር ነው። በጣም እንዲያ የተለየ ነው ምናምን ብለውን እንደዚያ ከሆነ ላለፉት ሶስት አስርት ዓመታት በሱዳን የኖሩት ኢትዮጵያውያኖቹ ስደተኛ ወጣቶች በመሰረቱት ማህበር በኩል በሱዳን በስደተኞች ላይ የሚደርሰውን መገለል እና በደል ለመቃወም በተለያዩ ሰላማዊ ሰልፎች እና የድጋፍ ማሰባሰቦች ጉዳያቸው ትኩረት እንዲሰጠው እየታገሉ ሲሆን፣ እነዚህ አሁን የመጡት አዲስ ስደተኞች እንደኛ እና እንደ ወላጆቻችን ነበሩ። በቀጣይም የሚያጋጥማቸው የእኛ እጣ በመሆኑ ከሆኑ ከሰብአዊ መብት ጋር የሚሰሩ ተቋማት ለዚህ ችግር ትኩረት ሊሰጡት ይገባል። ይላሉ ምክንያቱም እኛ ድሮም እንደነሱ ነበርና መፍትሄ ካዘገኘ ደረስ የነሱም ያን አይነት ብስቁልና ሊደርስባቸው እንደሆነ ነው። አሁንም በዚህ ቀን ማለት ነው። በዚህ የሆኑ ሰዎች ነበሩ። ወደ ሁለት ወር አካባቢ በዩኒሳር በር ላይ ልክ እንደ ሰላማዊ ሰልፍ አይደል፣ እዛ ቁጭ ብለው ማለት ነው፣ ቤታቸው ሳይሄዱ ወደ ሁለት ወር አካባቢ ገደማ ኤርትራውያንም፣ ኢትዮጵያውያንም ኮንጎላውያን ነበሩና እነሱ ሶስት መኪና ጭነው ወደ ሆነ በረሃ ነገር ጥለዋቸዋል፣ እና ያንን ነው የሚደርስልን ያለን እና ይህንን ነገር ሞራዎች እንደዚህ አካባቢ ስለዚህ ጉዳይ ቢነበር ለጣለም ላላወቀ ያልቆ ነው አሁን የሚፈልገው ዋናው። የኢትዮጵያን ወጣቶች ስደተኞች ማህበር በዋናነት የተመሰረተው በሱዳን ተወልደው ያደጉ ስደተኞችን የመብት ጥያቄ ትኩረት እንዲሰጠው ለማድረግ ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ